ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ስንጠብቀው ስንፈልገው የነበረ ዜና ነው አንድም ቢሆን በብዙሃን የሚቆጠሩ እስረኞች ይፈታሉ የሚለው ዜና ለሁላችንም ቢሆን የሚያስደስተን ነው። ዲያቆን ዮሴፍ ተፈሪ ነው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል። እስረኞች ይፈቱ የሚለው ትግል እኮ ከብዙ ጊዜ ጀምሮ የተሰነቀ ነገር ነው። ማንኛውም ተቃዋሚ እንዲሁም ንግግር ወይንም ቃለ ምልልስ በሚያደርግበት ጊዜ የሚጀምረው ሁልጊዜ የፖለቲካ እስረኞች ይፈቱ የሚል ነበር እና አሁንም የሕዝብ ግፊት ነው። የሕዝብ ግፊት ያመጣው ነገር ነው። የሕዝብ ትብብር አንድ ላይ ሆኖ መታገሉ ያመጣው ውጤት ነው። እኚህኛው ደግሞ ዶክተር ያዕቆብ ኃይለማርያም ናቸው። ዝርዝሩን በመጽሔ ክፍለ ጊዜ ተጠባበቁ። ከምሽቱ ዜና መካከል ገዢው ፓርቲ የፖለቲካ መሪዎችና ግለሰቦች ያሏቸውን ለመፍታት የደረሱበት ውሳኔ በዚያ መነሻ ብዙዎችን እያነጋገረ ነው የሚሉና ሌሎች ዝርዝሮችም አሉ። ጤና ስጠለን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ከሐሙስ ታህሳስ 26 2010 ዓ ም ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ ነን። አሁን የሰዓቱ የዓለም ዜና ይቀድማል። ገዢው ፓርቲ ኢህአደግና መንግስት የፖለቲካ መሪዎችና ግለሰቦች ያሏቸውን ለመፍታት የደረሱበት ውሳኔ መነሻ ከሀገሪቱ ወቅታዊ ሁኔታ አንጻር እያነጋገረ መሆኑ ታወቀ። አራቱ የኢህአደግ ድርጅቶች እርስ በርሳቸው እንዲሁም ከፌዴራሉ መንግስት ጋር ያላቸው ግንኙነትም ምላሽ የሚፈልጉ ጥያቄዎችን ያስነሳል። ከአዲስ አበባ ዘገባ ደርሶናል፤ በመጽሔቱ ክፍለ ጊዜ የሚሰማ ይሆናል። ኢራን ጸረ ኢራን ውስጥ ጸረ መንግስት ኃይሎችና የመንግስቱ ደጋፊዎች የውጭ ጣልቃ ገብነትን በጋራ አወገዙ። ዩናይትድ ስቴትስ ለኢራን ህዝብ እንቅስቃሴ ድጋፍ እንደምታደርግ ሲገልጽ በተባበሩት መንግስታት ድርጅት የኢራን መልእክተኛ በበኩላቸው ይህ ማለት እሳት ላይ ቤንዚን መጨመር ነው ሲሉ የዩናይትድ ስቴትስን ጣልቃ ገብነት አውግዘዋል። ኢራን ውስጥ ጸረ መንግስት እንቅስቃሴ የተጀመረው ባለፈው ሳምንት መሆኑ ይታወሳል በዚህ የመንግስት ለውጥ እንዲደረግና የአገሪቱን ምጣኔ ሀብት እንዲሻሻል የሚጠይቀው ተቃውሞ ቢያንስ ሀያ አንድ ሰዎች ሞተዋል ባለስልጣናትም በመቶዎች የሚቆጠሩትን አስረዋል። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ድጋፍ መልእክት ማስተላለፋቸውም አይዘነጋም ለሽብርተኞች ከለላ ትሰጣለች ተብላ በፕሬዝዳንት ትራምፕ የተከሰሰችው ፓኪስታን በዩናይትድ ስቴትስ የሚወሰድባትን እርምጃ በተጠንቀቅ እየተጠባበቀች መሆኗ ተሰምቷል። በዚህም ክስ የተነሳ ፓኪስታን አገሯ ላይ ለሚገኙ የዩናይትድ ስቴትስ አምባሳደር ዴቪድ ሃይሌ ተቃውሞዋን እንዳሰማች ይታወቃል። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ ነበር የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፓኪስታንን የወነጀሉት። ባለፈው ሰኞ በቀረበው በዚሁ ክስ ፕሬዚዳንት ትራምፕ ዩናይትድ ስቴትስ በሞኝነቷ 15 ዓመት ሙሉ ለፓኪስታን ከ33 ቢሊዮን ዶላር በላይ እንደሰጠች ያስታውሱና በምትኩ ለእኛ ከውሸትና ከቅጥፈት ሌላ ያገኘነው ትርፍ የለም ማለታቸው አይዘነጋም። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ሐሙስ ባስተላለፉት መልእክት በሰሜንና ደቡብ ኮሪያ መካከል ሊጀመር ያለውን የድርድር ያነሳሳሁት እኔኔን ሲሉ ትዊት አደረጉ። ውለታው ለአስተዳደር የጠንካራ ጽኖ አመራር ሊሰጥ ይገባል ሲሉም ተከራክረዋል። አያሌ ጠበብት ሞክሮ ያልተሳካው ድርድር አሁንም እውን ሲሆን የኔ ጥረት ያልገባችሁ ይመስላችኋል? ሲሉም ይጠይቃሉ ትራምፕ። የቀድሞ የፖለቲካ ዘመቻ ቀያሽና አስተባባሪ ስቲቭ ባነን በአንድ አዲስ መጽሐፍ የተካተተውን አስተያየታቸውን ተንተርሶ ዋይት ሀውስ የበረታ ትችት ካቀረበባቸው በኋላ በሰጡት ሌላ አስተያየት በትራምፕና በያዙት አጀንዳቸው መሀል የሚገባ አይኖርም ብለዋል። ቆየት ብለን ዘገባ ይኖርነዋል እናቀርባለን። የናይጄሪያ የጦር ኃይል በአማጺው ቡድን ቦኮ ሀራም ከአራት ዓመታት በፊት ከቺቦክ ትምህርት ቤት ተጠልፈው ከነበሩት ልጃገረዶች መካከል አንዷን ማስለቀቁ ተገለጠ። ጦር ኃይሉ ዛሬ በትዊተር መልእክቱ እንዳስታወቀው ወታደሮቹ ከሰሜናዊቱ ምስራቅ ፑልካ ከተማ ያስለቀቁት ሳሎሚ ፓጉ የተባለችውን ልጃገረድ ነው። ባለስልጣናትም ማኦ ፓጉ በቦኮ ሀራም ከጠለፉት የቺቦክ ልጃገረዶች አንዷ ነች ሲሉ አረጋግጠዋል። ቦኮ ሀራም ጠልፎ ያገታቸው ከ270 ልጃገረዶች ሲሆኑ አንዳንዶች ወዲያውኑ ሲያመልጡ፣ አሁንም ግን ወደ 219 የሚደርሱት በእስላማዊ ነውጠኛ ቡድን ቁጥጥር ስር እንደሚገኙ ነው የተገለጠው። የቀድሞውን የዚምባብዌ ፕሬዚዳንት ሮበርት ሙጋቤን ባለፈው ዓመት ዘልፈሻል በሚል ታስራ የነበረችውን የዩናይትድ ስቴትስ ዜጋ ክስ አንድ የአገሪቱ ፍርድ ቤት ውድቅ አድርጎ በነጻ አሰናብቷታል። ሴባስቲያን መውፉ ከሐራሬ ያጠናቀረው ዘገባ አለ፣ ሰሎሞን አባቴ ያቀርባል። ማርታ ኦዶኖቫን ያኔ የዘጠና ሦስት ዓመቱን ፕሬዚደንት ሮበርት ሙጋቤን የሚያዋርድና ሥልጣናቸውን የሚጋፋ ዘለፋ አድርሰሽባቸዋል ብለው ነበር ባለሥልጣናቱ ባለፈው ህዳር መጀመሪያ ላይ የያዟት። ስግብግብና ንክ ብላ ነበር ትዊት ያደረገችው። ኦዶኖቫን ቀደም ሲልም በፕሬዚደንቱ ላይ እንዲሁ ኃይለ ቃላት ሰንዝራ እንደነበር ተገልጿል። አቃቢያነ ሕጉ ክሳቸውን አጠናቀው ዶሴያቸውን የሚያቀርቡበትን ጊዜ ሲጠየቁ ቀን መቁረጥ ባለመቻላቸው የሐራሬው ወረዳ ፍርድ ቤት ዳኛ ራምቢድዛይ ምጓጓ ጉዳዩን ውድቅ አደረጉት። ከፈለጋችኋት ካለችበት ጥሯት። ከእንግዲህ ይዛችሁ ልታቆዩት አትችሉም አሉ ዳኛው። የሀያ አምስት ዓመቷ የማጋምባ ቴሌቪዥን ባልደረባ ማርታ ፈጽመሻል የተባለቻቸውን ፕሬዚደንቱን የማዋረድና ስልጣናቸውን የመጋፋት ውንጀላዎች አልፈጸምኩም ስትል አስተባብላለች። ዛሬ ግን ከችሎቱ የዳኛውን ቃል ሰምታ ስትወጣ ይጠብቋት ለነበሩ ጋዜጠኞች ምንም መናገር አልፈለገችም ማርታ በአንድ ሺህ ዶላር ዋስ ከመለቀቋ በፊት በዚምባብዌ እጅግ የተጠናከረ ጥበቃ በሚደረግበት እስር ቤት ውስጥ ለአንድ ሳምንት ታስራ ቆይታለች። ለማርታ ሊከራከሩ የቆሙት የዚምባብዌ የሰብአዊ መብቶች ጠበቆች ማኅበር አባል ኦቤሻቫ ከፍርድ ቤቱ ሲወጡ ለሪፖርተሮች በሰጡት ቃል ቀድሞም ቢሆን ጉዳይ አልነበረም ብለዋል። መጀመሪያም ለክስ የሚያበቃ ጉዳይ አልነበረም። መንግስቱ ጉዳይ ብሎት የነበረው ነገር ዛሬ ፈራረሰ። ፍርድ ቤቱም ቃሉን በመጠበቁ ደንበኛችንንም ከተጠያቂነት ነፃ በማድረጉ በጣም ተደስተናል ብለዋል። ሻቫ ኦዶኖቫን ባለፈው ወር ለችሎቱ አቤት ብላ በነበረ ጊዜ አቃቤ ሕግ ክስ የሚመሰርትበትን ጊዜ ካላሳወቀ ጉዳዩን ውድቅ እንደሚያደርጉ ዳኛው አሳውቀዋት ነበር። በዚምባብዌ ሕግ መሰረት መንግስቱ ክስ የሚመሰርትበትን ቀን ካሳወቀ የተከሳሹን ዋስትና መብት አንስቶ መልሶ ሊጠራ ይችላል። የዚምባብዌ ጦር ሙጋቤን አስወግዶ ምክትላቸው የነበሩትን ኤመርሰን ምናንጋጓን ለፕሬዝደንትነት የሰየመው ማርታ ከታሰረች ከጥቂት ሳምንታት በኋላ ነበር። ማርታ የምትሰራበት ማጋምባ ቴሌቪዥን የፖለቲካ ስላቆችና አስቂኝ ፕሮግራሞችን እየሰራ የሚያወጣ አነስተኛ የሚዲያ ኩባንያ ነው። በመጨረሻም የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ማይናማርን፣ ቻይናን፣ ኢራንን፣ ሰሜን ኮሪያንና ኤርትራን ጨምሮ አስር ሀገሮችን በሃይማኖት ነጻነት ዓለም አቀፍ የሃይማኖት ነጻነት ገደብን ለስጋት ስጋት ላይ ጥለዋል የሚላቸውን አስር ሀገሮች በሽብር ፈረጀ። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። አድማጮች ለምሽቱ በርከት ያሉ ዘገባዎች እና ቅንብሮች አሉም። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። አድማጮች አሁን ግን በቀጥታ ወደዛ ወደ ዕለቱ አብይ ርዕስ ነው የምንሄደው። ኢድሮይስ በምክር ቤቱ የካሊፎርኒያ ወረዳ ማለትም የኦሬንጅ፣ የሎስ አንጀለስና የሳን በርናርዲኖ ነዋሪዎችን ይወክላሉ። በዩናይት ስቴትስ እንደራሴዎች ምክር ቤት የውጭ ጉዳይ ኮሚቴ ባለፈው ዓመት ሐምሌ የኢትዮጵያ የጸጥታ ኃይሎች በወሰዱት የኃይል እርምጃ ሳቢያ ብዛት ያላቸው የተቃዋሚ ሰልፈኞች ተገድለዋል፣ ጋዜጠኞች፣ ተማሪዎችና የተቃዋሚ ፖለቲካ መሪዎች በህገ ወጥ መንገድ ታስረዋል ሲሉ በሙሉ ድምፅ አውግዞ ውሳኔ ማሳለፉ ይታወሳል። ይህንኑ መሰረት ያደረገ ዘገባ ቀጥሎ ይቀርባል። የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ የኢትዮጵያን የሰብአዊ መብቶች አያያዝ አስመልክቶ ትላንት ያወጡት መግለጫ ኢትዮጵያ የፖለቲካ እስረኞች ያሏት መሆኗን በመጨረሻው አረጋግጣለች። መንግሥት አሁን ማድረግ ያለበት ታሳሪዎቹን ለመፍታትና እስረኞችን በማሰቃየት የሚታወቀውን ወህኒ ቤት ለመዝጋት የገባውን ቃል በአስቸኳይ ተግባራዊ ማድረግ ነው። ኢትዮጵያ ጠንካራ የዩናይትድ ስቴትስ ሸሪክና በዛ አካባቢ የመረጋጋት ምንጭ ሆና ለመቆየት ከፈለገች መንግሥት የዜጎችን የሰብአዊ መብቶች ማክበር አለበት ይላል። ኤድ ሮይስ በምክር ቤቱ የካሊፎርኒያን 39ኛውን ወረዳ ማለትም የኦሬንጅ የሎስ አንጀለስና የሳን ቤርናርዲኖን ነዋሪዎች ይወክላሉ። በዩናይትድ ስቴትስ እንደራሴዎች ምክር ቤት የውጭ ጉዳዮች ኮሚቴ ባለፈው ዓመት ሐምሌ የኢትዮጵያ የጸጥታ ኃይሎች በወሰዱት የኃይል እርምጃ ምክንያት ብዛት ያላቸው የተቃዋሚ ሰልፈኞች ተገድለዋል። ጋዜጠኞች፣ ተማሪዎችና የተቃዋሚ የፖለቲካ መሪዎች በሕገ ወጥ መንገድ ታስረዋል ሲል በሙሉ ድምፅ አውግዞ ውሳኔ ማሳለፉ ይታወሳል። ኢትዮጵያ የፖለቲካ እስረኞችን ለመፍታት የደረሰችበትን ውሳኔና ይህን የዩናይትድ ስቴትስ ኮንግረስማን ኤድ ሮይስ መግለጫ አስመልክቶ ያላቸውን አስተያየት እንዲያጋሩን ዲያቆን ዮሴፍ ተፈሪን ጠይቄያለሁ። ዲያቆን ዮሴፍ በኮሎራዶ ስቴት ነዋሪ ሲሆኑ በኢትዮጵያ የሰብአዊ መብቶች እንዲከበሩ በሚጠይቀው የዩናይትድ ስቴትስ ረቂቅ ሕግ ኤችአር 128 በአስተባባሪነት ይሠራሉ። በቅድሚያ በኢትዮጵያ የተደረሰውን እስረኞች የመልቀቅ ውሳኔ እንዴት አገኙት ነበር ያልኳቸው። ስንጠብቀው ስንፈልገው የነበረ ዜና ነው። አንድም ይሁን በብዙ የሚቆጠሩ እስረኞች ይፈታሉ የሚለው ዜና ለሁላችንም ቢሆን የሚያስደስተን ነው። በሌላው ነገር ደግሞ እስካሁን ድረስ የኢህአዴግ መንግስት በኢትዮጵያ ምድር ላይ በፍጹም የፖለቲካ እስረኛ የለም ብሎ የሚያምኑትንም እና የሚደግፉትንም ኃይሎች ሁሉ ሲያሳምን የነበረበት አቋም በመሆኑ ያንን አጥፎ እንዳሉ እነዚህ የፖለቲካ እስረኞች አሉ ብሎ መናገሩም ራሱ ተቃዋሚም የሰብአዊ መብትም ተሟጋቾች እስካሁን ድረስ ይሉት የነበረውን ነገር ያረጋገጠ በመሆነ በዚህ ደረጃ ላይ ካየነው ታሪካዊ ነው ብለን ነው ያየነው። የዩናይትድ ስቴትስ ኮንግረስማን ኤድሮይስ ትናንትናውኑ ያወጡትን መግለጫስ እንዴት አገኙት? ዲያቆን ዮሴፍ ይሄ በጣም ኢምፖርታንት መልእክት ነው። በአንድ በኩል በእውነት ለመናገር ይህ የእስረኞች ቁጥር ይፈታሉ ተብሎ የተገለጸውም አንደኛ በትክክል ያህል ብቻን እስረኞች እንዳሉ እንደሌሉም የማረጋገጥ አስፈላጊ ስለሆነ ይህንን ደግሞ እኚህ ሰው የዚህን ሕግ አሁን የኤች አር ዋን ቶኒ ኤይትን ያረቀቀው የውጭ ጉዳይ የሚመለከት ኮሚቴው ሊቀመንበር እንደመሆናቸው ይህንን ሕግም ያረቀቁና ያስጸደቁ እሳቸው በመሆናቸው በዚህ ህግ ውስጥም እስረኞች በኢትዮጵያ ውስጥ ያሉ እስረኞች፣ ጋዜጠኞች በፖለቲካ በሌላም በሌላም ምክንያት ሳቢያ የታሰሩ በአስቸኳይ መፈታት አለባቸው የሚል አንቀጽ የኤችአር ዋንት ሆነየት እንዳለው ስለሚያውቁ፣ ይህንን ዜና ሲወስዱት ጉዳዩ በእነዚህ ሰዎች አሁን እነሱ በጠቀሱት አንድ ሺህ ሰው ብቻ ናቸው በሚለው ብቻ እንዳይቀር ሌሎችም ሊኖሩ እንደሚችሉ በብዙ ቦታዎች የተመዘገቡ በመሆናቸው ያንን ሁሉን እንዲያካትት የሚያደርግ እንዲሆን፣ ሁለተኛ ነገር ደግሞ እስር ቤቱን ራሱን ማዕከላዊ ነው በሚለው እርግጥ በጣም አሰቃቂ ድርጊቶች ሲፈጸምበት የቆየ ቢሆንም በእኛ አስተሳሰብ እነሱንም ለማሳመንና እነሱም ደግሞ በግልጽ እያወቁት የመጡት ነገር ቢኖር ምንድን ነው፣ ይሄ ማዕከላዊ እስር ቤት ብቻ አይደለም በኢትዮጵያ ውስጥ የፖለቲካ እስረኞች ያሉበት ስማቸው የማይታወቅ ቦታቸው ተለይቶ የማይታወቅ ብዙ አሰቃቂ ድርጊቶች የሚፈጸሙባቸው እስር ቤቶች ዲቴንሽን ሴንተሮች በየቦታው እንዳሉ ስለምናውቅ ይሄ ነገር በትክክለኛ እንዲታወቅና በደንብ መዝገቡ ወጥቶ ማን ምን የት ቦታ ላይ እንዳለ ሁሉ ለማወቅ እኛ ከዚህ መንግስት ከሚሰጠው መግለጫ ውጭ በተጨማሪ የኢንተርናሽናል አካሎች እና ድርጅቶች ይህን ነገር መመርመር አለባቸው ብለን እናምናለን። በኤችአር ዋን ቶኒ ኤት ላይ ደግሞ ይህም ማንቀጽ አለ መንግስቱ የሚሰጠውን ሪፖርት ብቻ መቀበል ስለሚያዳግት ወሰንለት ልናደርግ ተስፋ እናረጋለን። ዲያቆን ዮሴፍ ተፈሪ ለሰጡኝ አስተያየት በጣም አመሰግናለሁ። ተከታዩ ወደ አዲስ አበባ ይወስደናል። ገዢው ፓርቲ ኢህአዴግና መንግስት የፖለቲካ መሪዎችና ግለሰቦች ያሏቸውን ለመፍታት የደረሱበት ውሳኔ መነሻ ከሀገሪቱ ወቅታዊ ሁኔታ አንጻር እያነጋገረ ነው። አራቱ የኢህአዴግ ድርጅቶች እርስ በርሳቸው እንዲሁም ከፌዴራሉ መንግስት ጋር ያላቸው ግንኙነትም ምላሽ የሚፈልጉ ጥያቄዎችን ያስነሳል ይላል። እስክንድር ፍሬው ከአዲስ አበባ ተከታትሎታል። እነሆ ዘገባው ነው። ያለፉት ሁለት የተቃውሞ ዓመታት ብዙ አሳይተዋል። የተገደነ ገመና ከፍተዋል። በገዢው ፓርቲ አራት አባል ድርጅቶች መካከል ያሉ ልዩነቶችም ተንጸባርቀዋል። ለ17 ቀናት የተካሄደውን የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በመካከላቸው ስለነበሩ ችግሮች ጠቅሰዋል። በውስጣችን የነበረ ሰፊ መጠራጠር፣ አለመተማመን፣ እነዚህ ደግሞ በስራዎቻችን ላይ የፈጠሩት ከፍተኛ ችግር ያለ በመሆኑን ይሄንን ሳናፍር ሳንሸማቀቅ በሙሉ አውጥተን መወያየት በመቻላችን ነው። እንግዲህ ስብሰባው የተሻለ መግባባት የተፈጠረበት ጥሩ መግባባት የተፈጠረበት ነው ያልኩት። አራቱ የኢህአዴግ አባል ድርጅቶች ወይም የፌዴራል መንግስቱና አባል ፓርቲዎቹ በአንዳንድ ጉዳዮች ላይ የተለያየ አስተያየት መስጠታቸው እየተለመደ አልነበርም። በምስራቅ ሐረርጌ ለተቃውሞ ሰልፍ ከወጡ የጨለንቆ ከተማ ነዋሪዎች አስራ አምስቱ ሲገደሉ ከክልሉ መንግስት የተሰጠው ማብራሪያ ለዚህ ማሳያ ይሆናል። ፕሬዚዳንቱን ለማ መገርሳን ወክለው ያነጋገሩኝ የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ አስተያየት ቀጥተኛና ከፌዴራል መንግስቱ ጋር እየተለየ ነበር። ይሄ ሰላማዊ ዜጎች ላይ ሰርተው በሚኖሩ ዜጎች ላይ ምንም መሳሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልን ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የለበትም። የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ነገር ግን አሁን የተወሰደው እርምጃ በሰው ህይወት ላይ ከፍተኛ የሆነ ጉዳት ያደረሰ ስለሆነ ወንጀል ነው። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ አካላትም መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለ ነው። አንዳንድ ተንታኞች እንደሚሉት በምዕራብ ሸዋ ጊንጪ ከተማ በህዳር 2008 በተጀመረውና በርካታ አካባቢዎችን ባዳረሰው የተቃውሞ እንቅስቃሴ የፌዴራሉም ሆነ የክልሉ መንግስታት የዚህን ያህል ጫና ውስጥ ገብተው አያውቁም። በጸጥታ ኃይሎች የሚወሰደው የኃይል እርምጃ እንዲቆም፣ የታሰሩ የፖለቲካ መሪዎችም እንዲፈቱ የሚቀርቡ ጥያቄዎች በተለይ የኦሮሚያን ክልላዊ መንግስት አጣብቂኝ ቅኝ ውስጥ እንደከተቱትም ያምናሉ። በኦሮሚያና ሶማሌ ክልል ድንበር በተነሳው ግጭት ለተፈናቀሉ ወገኖች ገቢ ለማሰባሰብ የተጠራውና በአዲስ አበባ ሚሊኒየም አዳራሽ የተካሄደው ኮንሰርት ይህ ከተንጸባረቀባቸው አጋጣሚዎች አንዱ ነው። ጌረር ጌረር ላንጀቱ ድምፃዊው ሀጫሉ ሁንዴሳ ሸልሎ ያልጠገበ ጀግና ቂሊንጦ ይገኛል፣ ቃሊቲ ይገኛል በማለት በስር ላይ ስለሚገኙ የኦሮሞ የፖለቲካ መሪዎች እየዘፈነው አቶ ለማ መገርሳ፣ አቶ አባዱላ ገመዳና ሌሎች ከፍተኛ አመራሮችን ጨምሮ በኦሮሚያ ገዢ ፓርቲ ኦህዴድ አባላት በተሞላ አዳራሽ ውስጥ ነው። አኒ ማለን ጌረራ ተኖ ያደዬለላ ኢር ጌረሬን ሁፍኔ ሂዳ ቃልቲ ጅራ በአማራ ክልል በተካሄዱ የተቃውሞ እንቅስቃሴዎችም የፌዴራሉንና የክልሉን መንግስታት በእኩል አይን ያለማየት ሁኔታዎች የተንጸባረቁባቸው አጋጣሚዎች ነበሩ። ከወልቃይት ህዝብ የአማራ ማንነት ጥያቄ ጋር በተያያዘ የታሰሩት ኮሎኔል ደመቀ መዳኘት ያለባቸው አዲስ አበባ ሳይሆን ጎንደር ውስጥ ነው በሚል የተነሱ ተቃውሞዎች ይታወሳሉ። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውም ይህ የህዝብ ስሜት እንደሚጠበቅ በቴሌቪዥን መስኮት ቀርበው ለጋዜጠኞች መናገራቸው ይታወሳል። እናም እንደዚህ አይነት ጥያቄዎች ሲቀርብላቸው የቆዩት የኦህዴድና የብአዴን ባለስልጣናት እንደዚሁም ሌሎቹም በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ ምን አቋም እንዳራመዱ አይታወቅም። የፖለቲካ መሪዎች እንዲፈቱ የተደረሰበት ውሳኔ መነሻም አልተገለጸም። ታዋቂው የህግ ባለሙያና የቀድሞ የተቃዋሚ ፓርቲ አመራር አባል ዶክተር ያዕቆብ ኃይለማርያም ግን ውሳኔው የቅርቡን ጨምሮ ለአመታት ሲቀርቡ የነበሩ ጥያቄዎችና የተካሄዱ የተቃውሞ እንቅስቃሴዎች ውጤት እንደሆነ ያምናሉ። እስረኞች ይፈቱ የሚለው ትግል እኮ ከብዙ ጊዜ ጀምሮ የተሰነቀ ነገር ነው። ማንኛውም ተቃዋሚ እንዲሁም ንግግር ወይንም ቃለ ምልልስ በሚያደርግበት ጊዜ የሚጀምረው ሁል ጊዜ የፖለቲካ እስረኞች ይፈቱ የሚል ነበር እና አሁንም የህዝብ ግፊት ነው። የህዝብ ግፊት ያመጣው ነገር ነው። የህዝብ ትብብር አንድ ላይ ሆኖ መታገሉ ያመጣው ውጤት ነው። እርግጥ ነው ይሄ ጅምር ነው። ገና ብዙ የሚቀር ነገር አለ። የህዝቡ ትግል ገና ወደፊት ውጤት የሚያመጣ ይሻገራል። ወደፊቱ እስኪሻገር ድረስ ደግሞ እስረኞች ብቻ በመፈታታቸው ኢትዮጵያ ውስጥ ዲሞክራሲ ተጎናጽፈናል ማለት አንችልም። ይሄ ጅምር ነው። ትግሉ መቀጠል አለበት። ወደ ዲሞክራሲ የሚደረገው እንቅስቃሴ የበለጠ አጎልብተን መቀጠል ይኖርብናል። ምን ያህሉን ሊያካትት ይችላል፣ ይህ እርምጃ ብለው ይገምታሉ? ከትናንትናው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አገላለጽ እንግዲህ አንዳንዶቹ የተፈረደባቸው፣ አንዳንዶቹ ገና በሂደት ያለ ጉዳያቸው የሚል አገላለጽ ነው የተጠቀሙት። የፖለቲካ መሪዎችም ብለዋል፣ ግለሰቦችም ጭምር ብለዋል። እኔ ስረዳው በእውነት በጣም ብዙ ህዝብ የሚያጠቃልል ነው። ኢህአደግ ስልጣን ከያዘበት ጊዜ ጀምሮ ነው የምንነሳው። ኢህአደግ ስልጣን ከያዘበት ጊዜ ጀምሮ በአሸባሪነት ህገ መንግስቱ ለመዳ ተንቀሳቅሰዋል በተባለ በሙሉ እነሱ ሁሉ ያጠቃልላል በኢትዮጵያ አቆጣጠር ከዘጠና አንድ ጀምሮ የሚያጠቃልል ነው። ከዛ ያነሰ መሄድ ማለት በእውነት ምንም እንቅስቃሴው የትም የሚደርስ ነገር ነው ማለት አይደለም። ይሄ የተሰነቀው ተስፋ የበለጠ የሚያቀጭጭ ይሆናል። እገሌ እገሌ የሚባል ነገር የለም። በእርግጥ ነው ቁጥሩ በጣም ብዙ ሊሆን ነው፣ ግን ይሁን እነኚህ እኮ በደረቅ ወንጀል የሰሩ ሰዎች አይደሉም። ወደፊቱ ሰው ይገላሉ፣ ይሰርቃሉ ተብሎ የሚጠረጠሩ ሰዎች አይደሉም። ብዙዎቹም እናቃቸው ናቸው እነ እስክንድር ነጋ እነ ዶክተር መረራ ሌሎችም ሌሎችም አሉ። እንኳን ወንጀል ሊሰሩ ሰውን የሚሰድጉ ሰዎች አይደሉም። ስለዚህ ምንም የሚያሰጋ ነገር የለም። ይልቅ አሁን የተጀመረው ተስፋ በህዝቡ በኩል እንዳይቀጭጭ በአሸባሪነት፣ በጋዜጠኝነት፣ በህገ መንግስት በመናድ የተባሉት በሙሉ ማጠቃለል አለበት። አለዚያ በእውነት ታጥቦ ጭቃ ነው የሚሆነው። የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበትን ውሳኔ ተከትሎ ከእስር የሚፈቱት የፖለቲካ መሪዎችና ግለሰቦች የትኞቹ እንደሆኑ መንግስት ግልጽ አላደረገም። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ክስ ተመስርቶባቸው ጉዳያቸው እየተጣራ የሚገኝ የፖለቲካ አመራሮችና ግለሰቦች ምሕረት ሊደረግላቸው እንደሚችል ብቻ ነው ጠቅላይ ሚኒስትሩ ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ አሜሪካ ለኢራን ሕዝብ የማያወላዳ ድጋፍ እንዳላት ገለጡ። ፔንስ ትናንት ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ኢራናውያን ከስምንት ዓመታት በፊት የተካሄደውን ምርጫ በተቃወሙበት ወቅት የቀድሞው የዩናይትድ ስቴትስ አስተዳደር ብዙም ድጋፍ አላሳየም በማለት ነቅፈዋል። ታዛቢዎች እንደሚሉት ኢራን ውስጥ ተቃውሞ የተነሳው መንግሥት በሚያደርሰው ጭቆና ምክንያት ለረጅም ጊዜ ሲብላላ በቆየው ያለመርካት ስሜት ነው ትላለች የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ። ባቀናበረችው ዘገባ አዳነሽ ታቀርባለች። የኢራን መንግሥት ከ20 በላይ የሚሆኑ ሰዎች የተገደሉበትን ለሳምንት ያህል ሲካሄድ የቆየውን ተቃውሞውን ለማርገብ ፖሊሶችና የጸጥታ ኃይሎች በሀገሪቱ ዙሪያ ወዳሉት ከተሞች ልኳል። መንግሥት ተቃውሞው በውጭ ኃይሎች ተጽዕኖ የተነሳ ነው ይላል። ታዛቢዎች ግን እንደዛ አይደለም ይላሉ። የሩትገርስ ዩኒቨርሲቲ ተንታኝ ሁሻን አሚር አህማዲ ያብራራሉ። መንገድ ላይ እየተቃወሙ ያሉት የውጭ ተወላጆች አይደሉም፣ ቅጥረኞችም አይደሉም፣ ኢራናውያን ናቸው። ኢራናውያኑ እየተቃወሙ ያሉት በኦፊሴል የሚፈጸም ሙስናን፣ ስርዓት አጥነትንና የኑሮ ደረጃ ማሽቆልቆልን ያስከተለው ለአመታት ሲካሄድ የቆየው የኢኮኖሚ አስተዳደር ጉድለትን ነው። ተንታኞች እንደሚሉት ኃይል መጠቀሙ ለጊዜው ተቃውሞውን ሊገድብ ይችላል። ነገር ግን በሃይማኖት መሪዎች የሚመራው መንግስት እንደ በፊቱ ሊቀጥል አይችልም። አሁንም ሁሻንግ አሚር ህማዲ ሁኔታው ተለውጧል። ኢራናውያን በመንግስቱ ላይ በህብረት ሲነሱ በአርባ ዓመታት ውስጥ ለመጀመሪያ ጊዜ ነው። ከስምንት ዓመት በፊት የተካሄደው ተቃውሞ በመንግሥት ውስጥ በተከሰተ የሁለት አንጃዎች ፍትጊያ ላይ የተመሠረተ ነው። አሁን ግን እንደዚያ አይደለም። ሕዝቡ በመንግሥት ላይ ነው የተነሳው። ስለሆነም መንግሥት ስለሚሠራው ነገር በጥልቅ ሊያስብበት ይገባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ የኢራን ህዝብ ሙሉ የዩናይትድ ስቴትስ ድጋፍ እንዳለው ገልጸዋል። እኔ ተስፋ የማደርገውና ምጸልየው በሚገባ የተማረው ወጣቶች የሚበዙበት የኢራን ሕዝብ ዩናይትድ ስቴትስና ሕዝቧ ባሕራዊ ወጋኞቹ መሆናቸውን እንዲረዳ ነው። ነጻና ዲሞክራሲያዊ መጻኢ ዕድል እንዲኖረው እንሻለን። ኢራናውያን ከስምንት ዓመታት በፊት በሀገሪቱ የተካሄደውን ምርጫ በተቃወሙበት ወቅት የቀድሞው የዩናይትድ ስቴትስ አስተዳደር እንዳሁኑ ጠንካራ ድጋፍ አልሰጠም ሲሉ ማይክ ፔንስ ነቅፈዋል። የኦባማ አስተዳደር ከኢራን ጋር የኒክሌር ስምምነት መፈረሙንም ነቅፈዋል። ሐቁ ምንድን ነው? ከኢራን ጋር የተደረገው ስምምነት ኢራንን የኒክሌር መሣሪያ እንዳትገነባ የሚያግድ ካለመሆኑም በላይ ለአስር ዓመታት ብቻ መሆኑ ራሱ አስተማማኝ አይደለም። ከአስር ዓመታት በኋላ የኒክሌር መሣሪያ የመሥራት ዋስትና ይሰጣቸዋል። በኢራን ላይ የተጣለው የኢኮኖሚ ማዕቀብ ስኬት አግኝቷል። ስምምነቱ ግን የኢራንን መንግስት ይረዳል ይላሉ ፔንስ። ኢራን የኑክሌር መሳሪያ ለመገንባት ብትሞክር የኢኮኖሚ ማዕቀብ ይጣልባታል የሚል ሀረግ በስምምነቱ ላይ እንዲሰፍር የትራምፕ አስተዳደር ፍላጎት መሆኑን ፔንስ አክለዋል። አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ25 ያመለክታል። ቀደም ብለን እርሰወሬዎቹን ባጫጭሩ እናሰማችሁ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ልዩ ስጋት አለብኝ የሚላቸውን ማያንማርን፣ ቻይናን፣ ኢራንን እና ሰሜን ኮሪያን ጨምሮ አስር አገሮችን በድጋሜ በሽብርተኛነት መፈረጃቸውን አስታወቀ። ኤርትራ፣ ሱዳን፣ ሳዑዲ አረቢያ፣ ፓኪስታን፣ ቱርክሜኒስታን እና ኡዝቤክስታንም በዚሁ የውጭ ጉዳይ ሚኒስቴር በስጋት ሰንጠረዥ ውስጥ ካካተታቸው ሀገሮች መካከል ይገኛሉ። ፓኪስታን ላይ ይላል የውጭ ጉዳይ ሚኒስቴር መግለጫ፣ ልዩ ትኩረት ይደረጋል ብሏል። ይህ ቀድሞ የፖለቲካ ዘመቻ ቀያሽና አስተባባሪ ስቲቭ ባነን በአንድ አዲስ መጽሐፍ የተካተተውን አስተያየታቸውን ተንተርሶ የዋይት ሀውስ የበረታ ትችት ካቀረበባቸው በኋላ በሰጡት ሌላ አስተያየት በትራምፕና በያዙት አጀንዳቸው መካከል ሊኖር የሚገባ ወይም የሚገባ አይኖርም ብለዋል። ባነን ለአጭር ጊዜ ያገለገሉበትን የትራምፕ አስተዳደር አስመልክቶ በሰጡት በዚህ በመጽሐፉ በተካተተ አስተያየታቸው የፕሬዚዳንት ትራምፕ የበኩር ልጅና ሌሎች የቅርብ ሰዎቻቸው በ2016ቱ የምርጫ ዘመቻ ወቅት ከሩሲያውያን ጋር መገናኘታቸው የአገር ክህደትና የዜግነት ክብር የጎደለውም ጭምር ነው ማለታቸው ነው የተጠቀሰው። ፕሬዚዳንት ትራምፕ በበኩላቸው አስተያየቱን አንብበው ይህንኑ ተከትሎ በሰጡት ምላሽ አስደንጋጭና ቀፋፊ ማለታቸውን የዋይት ሀውስ ቃል አቀባይ ሳራ ሀከቤ ትላንት ለጋዜጠኞች በሰጡት አስተያየት ተናግረዋል። ፕሬዚዳንቱ ራሳቸውን ጨምሮ የዋይቷ የዋይት ሀውስ ቃል አቀባይና ቀዳማዊት እመቤት በየፊናቸው የቀድሞውን ፕሬዚዳንት ትራምፕ የዘመቻ አስተባባሪና በአስተዳደሩም የከፍተኛ ኃላፊነት የነበራቸውን ሚስተር ባነንን ጠንከር ባለ ትችት ነው የወረፉት። ስቲቭ ባነን ከፕሬዝዳንታዊ አስተዳደሬም ሆነ ከእኔ ጋር አንዳችም ግንኙነት የላቸውም አሉ ፕሬዚዳንት ትራምፕ። ከስራቸው ሲባረሩ ስራቸውን ብቻ ሳይሆን እራሳቸውን ማሰቢያቸውን አጡ ብለዋቸዋል። ፕሬዚዳንቱ በጽሑፍ ባወጡት መግለጫቸው አክለውም ባንን የቆሙት ለራሳቸው ጥቅም ብቻ ነው ሲሉ ተችተዋቸዋል። አድማጮች፣ ለርዕሰ ወሬዎቹ የተመደበው ክፍለ ጊዜ በዚሁ አበቃ። ወደ ተከታዩ ቅንብር እንሻገራለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ28 ደቂቃ ላይ ነን። ልዩ ቅንብራለን ገዢው የኢትዮጵያ ፓርቲ ኢህአዴግ ለ18 ቀናት ካደረገው ግምገማና ግምጋሞን ተከትሎ በጽሑፍ ካወጣው መግለጫ በኋላ በትናንትና ዕለት ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝን ጨምሮ የአራቱ ፓርቲዎች አመራሮች በጋራ የሰጡት መግለጫ በድምፅ ከመሰማቱ በፊት በማኅበራዊና በዓለም አቀፍ ብዙሃን መገናኛ ለሰዓታት ሲሰራጭ የቆየው ዜና የተምታታና የተዛባ ትርጓሜን ሲሰጥ ቆይቷል። ይህም መንግሥት ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚል አንደምታ ያለው ዜና ሲሆን ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተቋማት ሳይቀሩ መንግሥት የወሰደው እርምጃ ጥሩ ነው የሚል ይዘት መግለጫ አውጥተዋል። ቆየት ብሎ ግን የጠቅላይ ሚኒስትሩ ንግግር እንዲህ ያለ ይዘት ያለው እንደሆነ ታውቋል። ጽዮን ግርማ ይህን ነገር እንዴት ተፈጠረ የሚል ጥያቄ ይዛ ስታበቃ ከአዲስ ስታንዳርድ መጽሔት አዘጋጅ ጸዳለ ለማና የቀድሞ ጋዜጠኛ መስፍን ነጋሽን አዋይታለች። በትላንትናው እለት ቀድሞ የተሰራጨው ዜና ሁሉም የፖለቲካ እስረኞች ይፈታሉ ማዕከላዊም ይዘጋል የሚለው ነበር። በዓለም አቀፉ የዜና ወኪል ኤፒም የተዘገበው በተመሳሳይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ነው። ጥቂት ቆይቶ በፋና እና በኢትዮጵያ ብሮድካስቲንግ የተሰራጨው ዜና ደግሞ በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የተሻለ ሀገራዊ መግባባት ለመፍጠርና የዴሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል የሚል ነው። ኦፊሻል የሚል ስያሜ ያለው የጠቅላይ ሚኒስትር ኃይለማርያም ደሳለኝ የፌስቡክ ገጽ ላይም በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የሚለው አረፍተ ነገር ተጠቅሶ ተጽፎ ነበር። በዚህ ገጽ ላይ የወጡ የነበሩት አረፍተ ነገሮችም ስምንት ጊዜ የተጻፉ መሆናቸውን ጉዳዩን ሲከታተሉ የቆዩ ጋዜጠኞች ይነገራሉ። በመጨረሻ ግን ጠቅላይ ሚኒስትሩ በሰጡት መግለጫ ላይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ቀጥታ ንግግር አልተጠቀሰም። ዛሬ ዓለም አቀፉ የዜና ወኪል ኤፒ የፖለቲካ እስረኞች የሚለውን ቃል ፖለቲከኞች በሚል ተክቶታል። በዚህ መግለጫ ላይ መጀመሪያ የተገለጸው ማዕከላዊ እስር ቤት ተዘግቶ ሙዚየም ይሆናል የሚለውም ነው። የቀድሞ የእንግሊዝኛው አዲስ ስታንዳርድ መጽሔትና የአሁኑ የኢንተርኔቱ አዲስ ስታንዳርድ አዘጋጅ ጸዳለ ለማና የቀድሞ የአዲስ ነገር ጋዜጣ አዘጋጅ በአሁን ሰዓት ስዊድን ለሚገኝ የሰብአዊ መብት ድርጅት የሚሰራው መስፍን ነጋሽን ለውይይት ጋብዣቸዋለሁ። ለመሆኑ ይህ መምታታት እንዴት ተፈጠረ? ምንስ ያመጣል ምንስ ያስገኛል በአጠቃላይ የመግለጫው ይዘትስ ምን እንደምታለው የሚል ነው የውይይቱ መነሻ የመጀመሪያውን አስተያየት የምትሰጠው ጸዳለ ለማነች ለመሆኑ ይህ መምታታት እንዴት ተፈጠረ የጠቅላይ ሚኒስትሩ ማታ ወደ ምሽት አካባቢ የለቀቁት ቪዲዮ እሱን ከመልቀቃቸው በፊት መጀመሪያ ላይ ለኤፒ ጋዜጠኛ ጠቅላይ ሚኒስትሩ ጽፈት ቤት ተደውሎ የፖለቲካ እስረኞች የሚለው ወይም የሚለው አገላለጽ ሊሆን አይደለም፣ ምክንያቱም እኛ የፖለቲካ እስረኞች የለንም የሚል የመጀመሪያ ቤቱ አለ። ኤፒ ጋዜጠኛ ነው የደረሰው ይሄም ከሰዓት በኋላ ነው፣ ዜናዎቹ ሁሉ ከወጡ በኋላ ማለት። በዛ ሰዓትም ደግሞ የጠቅላይ ሚኒስትሩ ጽፈት ቤት የፌስቡክ ገጽ መጀመሪያ ከለቀቁት ሁሉንም በተለይ ደግሞ ሁሉም የሚለው እስረኞች አንድምታ የነበረውን አረፍተ ነገር እየቀየሩት ነበር። በፌስቡክ ላይ ኤዲት እያደረጉ ወይም ደግሞ ሁሉም ከሚለው እየጠበበ እየጠበበ ነበር የመጣው። በትዊተርም ላይ እንደዛ ነበር። ጠቅላይ ሚኒስትሩ ጽህፈት ቤት ያለ ትዊተር ጫው እየተሰጠ በነበረበት ሰዓት የነበሩ ስተነገሮች እየላኩ ነበር እና ከነዛ ትዊት መልእክቶች ውስጥ የተወሰኑት መጨረሻ ላይ ተሰርዘዋል። ይሄ ነበረ አካሄዱ መጨረሻ ማታ ላይ ቪዲዮ በተለቀቀበት ሰዓት ስምንት ጊዜ ተሻሽሏል ፌስቡኩ ላይ ለምሳሌ ማየት ስለሚቻል እዛ ላይ ስምንት ጊዜ የተለያየ አንድምታ ያላቸውን አረፍተ ነገሮች እያስገቡ ስምንት ጊዜ ኤዲት ተደርጎ ነበር ይህ ሁሉ ግን የመጣው የአለም አቀፍ ሚዲያው ከዘገበው በኋላ ብዙዎቹ ወዲያ ወዲያው ነው የተሰራጨው ከዚህ ሁሉ በኋላ ነበረ እንግዲህ እነሱ ማስተካከያ እየመጣ የነበረው መስፍን እስቲ ምን ትላለህ እዚህ ላይ አንደኛው እርግጥ ጸዳል እንዳለችው ለእኛ ውጭ ለነበርነው ሰዎች ብቸኛ የመረጃ ምንጮቻችን የመንግስት እዛው ቅርብ የሆኑ የጠቅላይ ሚኒስትሩ ቢሮ ጽሕፈት ቤት ትዊተር፣ ፌስቡክ አካውንት የመሳሰሉት ናቸው እና እነሱ ላይ ጥገኛ መሆን ነበረብን። ሌላ ምንም ምርጫ አልነበረም። ግን ዜናው ካለው ክብደት ለሀገሪቱ ፖለቲካ ውስጥ ካለው ትርጉም አንጻር እንደ አንድ ትልቅ የ የህዝብ ግንኙነት ድክመት አድርጌ ነው የወሰድኩት። ጠቅላይ ሚኒስትሩም ቢሆኑ ፓርቲያቸውም መንግስታቸውም እንደዚህ ያለ ትልቅ ውሳኔ ዝም ብሎ በተውሸለሸለ ቋንቋ ሳይሆን የትኛውም ሊሆን ይችላል ውሳኔያቸው፣ ግን ግልጽ ባለ በጽሁፍ ራሱ ቢቀርብ የበለጠ የሚመረጥ ነገር ነበረ። ይሄ ይሰማኛል። በሌላ በኩል ደግሞ ስናየው እርግጥ ይሄ የመንግስት ውሳኔ ነው የፓርቲ ውሳኔ ነው። እርግጥ ኢትዮጵያ ውስጥ የተቀላቀለ ስለሆነ የለውም እንጂ ይሄንን የነገሩን ስለ ፓርቲያቸው ስብሰባ ውጤት ሊያስረዱን በተጠራ ጋዜጣዊ መግለጫ ላይ ነው። እና እውነት ለመናገር በእና በቴክኒክ አንጻር ካየ ነው ገና የመንግስት ውሳኔ ስለመሆኑም በኦፊሻል የተነገረ ነገር የለም። ግን ዛሬ የምንሰማው የፕሬዚዳንቱ ጽህፈት ቤት እንደውም እርምጃዎችን መጀመሩን ነው። እና ዜናው ድብልቅልቅ ያለ ነው። ሲጀመር ጀምሮ ሆን ብለው ያደረጉት ይሁን በስህተትና በስንፍና ይሁን እርግጠኛ ሆኖ መናገር ግን በጣም ያስቸግራል። እንደው በአጠቃላይ ግን ከዚህ ሁሉ በኋላ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ንግግር እንዳለ ወስደን ብንሰማውና ምን ማለት ነው የሚለውን አስተያየት እንድሰጡበት ለማድረግ እንስማና መግለጫውን እሱ ላይ አስተያየቶች እንቀበል በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ህግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ አገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ እሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርአቱን ተከትሎም ቢሆን፣ ነገር ግን የዴሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድብለ ፓርቲ ዲሞክራሲ ስርአታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው የኤፒ የተባለው ዓለም አቀፍ የዜና አውታር የፖለቲካ እስረኞች የለንም የሚል ማረሚያ እንዲያወጣ ደርሶታል ብለሻል። ጸዳለ እና የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይላሉ። ይሄ ማለት የፖለቲካ እስረኞች ማለት ነው? ምን ማለት ነው? እንዴት ነው የተረዳችሁት? እስቲ ጸዳለ። እኔ እንግዲህ ይሄ የጠቅላይ ሚኒስትሩ የሚያመ ምንድን ምንድነው መንግስት ከዚህ ቀደምም ቢሆን የፖለቲካ እስረኞች ወይም ደግሞ የህሊና እስረኞች የሉንም የሚል አቋም ነው ያለው። ይሄ መንግስት እሷን ነገር ላለመድገም ነው ላለመግለጽ ነው የህሊና እስረኛ የለንም የሚለው እንግዲህ የሳቸው አረፍተ ነገር የሚያመላክተው ከማሰር ይልቅ መፍታቱ ህግና ደንብ መከተል እንዳለበት ነው እየገለጹ ያሉት። በብዙዎቻችን እንደምናውቀው እነዚህ የህሊና እስረኛ ተብሎ ሲባል ኢትዮጵያ ውስጥ በሃይማኖት ሊሆን ይችላል፣ በጻፉ ጽሁፍ ወይም በፖለቲካ እንቅስቃሴያቸው መንግስትን በመቃወም እንቅስቃሴ ውስጥ የነበሩ ሰዎች ያለ ህግን ባልተከተለ መልኩ የታሰሩ በብዙ ሺ የሚቆጠሩ ሰዎች አሉ። ብዙዎቹ እንደውም በአሸባሪነት ተከሰው የሚገኙ በጣም በርካታ የሆኑ ከአንድ ሺህ በላይ እንደው የተመዘገበውን ነው ምልሽ በላይ ሰዎች አሉ። እነዚህ ሁሉ ሰዎች ሲታሰሩ ህግና ደንብን ተከትሎ እንዳልሆነ ሁላችንም የምናውቀው ነው። አሁን እሳቸው በሚሉት ስቴትመንት መሰረት አንደኛ የህሊና እስረኛ የለም ለማለት ቆርጦ የተነሳ አረፍተ ነገር ነው። የለንም የሚለውን የመንግስትን አቋም መልሶ ያጠናከረ አረፍተ ነገር ነው። ሁለተኛ መፍታት የሚለውን ነገር መልሰው አስረውታል። ህግና ደንብ በሚለው አመለካከት ባሉት ስቴትመንት ሸምቀቆውን እያጠበቡ እያጠበቡ እያጠበቡ የሚፈቱት ሰዎች እጅግ በጣም ጥቂት ሊሆኑ እንደሚችሉ አመላካች የሆነ አረፍተ ነገር ነው ለእኔ መስሎ የታየኝ ይሄ ደግሞ እነሱ እንዳሰቡት የፖለቲካል ምህዳሩን ያሰፋዋል ብዬ በግሌ እምነት የለኝም። ይሄ መግለጫ ሲሰጥ ተያይዞ የተነሳው የማዕከላዊ ጉዳይ ነው። በአዲስ አበባ የሚገኘው የፌዴራል የወንጀል ምርመራ ማዕከላዊ ተብሎ የሚጠራውን የተመለከተው መግለጫ ነው እና እስቲ ያንን ሀሳብ እንዳለ እንስማው። ማዕከላዊ ተብሎ የሚታወቅ ማቆያ እስር ቤት አለ። ይሄ ምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳው። አሁን ይሄ አዲሱ የምርመራ ቢሮችን እዛ ተቀምጦ ያንን መንፈስና አተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለው። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት፣ ሙዚየም ግዘግተን መሆን አለ እንግዲህ መሆን አለበት ብለዋል። ከዛ ደግሞ በምትኩ በአለም አቀፍ ደረጃ የህዝብ ተወካዮች ምክር ቤት ባጸደቀው የሰብዊ መብት ድርጊት መራህ ግብር መሰረት አዲስ የምርመራ ተቋም ተቋቋመ በሌላ ስራ ስራ መጀመሩን ጠቅሰዋል። እና ይሄንን ውሳኔ እንዴት አያችሁት? እስቲ ጸዳለ በጣም ፔንፉል ነው። አሁን ነው በአማርኛ እንዴት ማለት እንደምችል ሲናገሩ በሁለት አንጻር ነው ያየሁትን ይሄ አንደኛ በደርግ ጊዜ የነበረ ማቆያ እያሉ ሲናገሩ ጠቅላይ ሚኒስትሩ የሀያ ሰባት አመት ቁስል ዝም ብለው ሸፋፍነው ነው ያለፉት። ምክንያቱም ይሄ በደርግ ጊዜ የነበረ እስር ቤት ቢሆንም ከደርግ ባልተናነሰ መልኩ አገልግሎት ሲሰጥ የነበረው ባለፈው ሀያ ሰባት አመታት ውስጥ ነው። ይሄ ደግሞ ዛሬም ጭምርም ያለ ነው። ታሪክ አይደለም። ወደ ኋላ ተመልሰን የምንሻማበት እውነት አይደለም። አሁንም እየተፈጠረ ያለ ነው። ስለዚህ ይሄን ማለታቸው እኛ የለንበትም ነው ማዕከላዊ፣ እየተፈጠረ ያለው ነገር ይህ መንግስት የለበትም። የመንግስትን ኃላፊነቱን የማጠፍ አስተያየት ነው ያለው። ሁለተኛ ይሄንን ሲናገሩ ወደ ሌላ ቦታ እናሸጋግራለን ሲሉ የህንፃውን መሻገር እንጂ የቶርቸር ወይም ደግሞ የስቃይ እዛ ውስጥ ሊፈጠሩ የሚችሉ ህገ አልባ የሆኑ ህገ ወጥ የሆኑ የሰው ልጅ ላይ የሚደርስባቸው በእያንዳንዱ እስረኛ ላይ የሚደርስበትን ህገ ወጥ ነትን እናፈርሳለን ሲሉ አለመስማቴ ትንሽ አበሳጭቶኛል። ህንፃ መቀየር ያለውን አሰራር መቀየር እንዳልሆነ ሊገነዘቡ ይገባል የሚል አመለካከት ነው ያለኝ። ከዚህ ባለፈ ግን ትንሽ ብስጭቱን ሊቀንስ ይችላል ብዬ የማስበው ተምሳሌታዊነቱ መልካም ነው። ይሄ ነገር እንዝጋው ሲሉ ከተግባራዊነቱ ይልቅ ተምሳሌታዊነቱ እኔ ትላንት ትንሽ ስሜታዊ ማርጎኝ የነበረው ነገር ይሄ ነው። ተምሳሌታዊነቱ እጅግ ትልቅ ነው። ይሄ ነገር ይዘጋልና ወደ ሙዚየም ይለወጣል ማለታቸው እንደው ወደ ሌላ ቦታ ተቀይ የሚፈጠረው ነገር እንተወውና ይሄ ማዕከላዊ የሚባለው ነገር ሙዚየም ይሆናል የሚለው ነገር በራሱ ትልቅ ስሜት ውስጥ የከተተኝ አነጋገር ነበር። ነገር ግን እውነታውን መርሳት የለብንም። እውነታው ደግሞ ሲቀየር ከተግባሩም ጭምር መቀየር ነው ያለበት። ሕንፃው ሲቀየር ተግባሩ ሕንፃ ውስጥ የሚፈጠረው ነገር መቀየር ነው ያለበት። ሁለተኛ ደግሞ እዛ ውስጥ የተፈጠረው ለዛ ሀያ ሰባት ዓመት የተፈጠሩት ነገሮች የተመዘገቡት ቢያንስ የተመዘገቡ ብዙ ነገሮች አሉ። እነሱን ነገሮች አድሬስ ወይም ደግሞ መልስ የሚሰጡበትንም የፖለቲካ ምህዳር መፍጠር መቻል አለባቸው። ይሄን እነዚህ ሁለቱ ነጥቦች ናቸው እኔ መናገር የምፈልገው በሱ ላይ። እሺ መስፍን፣ እኔ እውነት ለመናገር የዚህ የማዕከላዊ መዘጋትን ባያመጡት ባይጠቅሱት ኖሮ ጥሩ ነበር ብዬ ነው የማስበው። ሁለቱን አጀንዳዎች የማዕከላዊ መዘጋትና የተመረጡ የፖለቲካ እስረኞችን የመፍታቱን ጉዳይ አንድ ላይ አያይዤ ሳየው በደንብ የታሰበበት በአነስተኛ ዋጋ ብዙ ትርፍ ሊገኝባቸው ይችላሉ ተብለው የተመረጡ ሁለት በፖለቲካው ዓለም ስሱ የሆኑ ጉዳዮች መርጠው ያመጡ አርጌ እንድመለከተው ነው እያደረ እየተሰማኝ ያለው። ጸዳል እንዳለችው አንደኛ ማዕከላዊን ከደርግ በላይ ለረጅም ዘመን የተጠቀፈበት ኢህአዴግ ነው። በደርግ ዘመን ማዕከላዊ የተፈጸመና በኢህአዴግ ዘመን ማዕከላዊ ውስጥ ያልተፈጸመ ግርፋት፣ የማሰቃየት ተግባር ምን እንደሆነ አላውቅም። ከማሰቃየት ከመግረፍ ጀምሮ እስከ መግደል ድረስ በሁለቱም መንግስታት ሲፈጸም የነበረ ነው። በዕድሜ ደግሞ ካየነው ኢህአዴግ የበለጠ ተጠቅሞበታል። ማዕከላዊን እና ኢህአዴግን የበለጠ ጥሩ የሚያደርገው ምንም ነገር የለም። ማዕከላዊን በተመለከተ ተምሳሌታዊ ትርጉሙም ቢሆን መቼም ጥሩ ነው፣ ከምንም ይሻላል። ግን በኢትዮጵያ ፖለቲካ ላይ ምንም የሚያመጣው ለውጥ አይኖርም። ዋናው አደገኛው ነገር ማዕከላዊ የሚመራበት ማዕከላዊን የሚያስተዳድሩት እና የሚመሩት ሰዎች እዛ የሚሰሩት ሰራተኞች ሰውን ማሰቃየት እንደ ስራ ከተቆጠረ የሚመሩበት ፍልስፍና፣ ስለ ምርመራ ያላቸው አመለካከት፣ ምርመራ የሚያካሂዱበት መንገድ ይሄ ነው ችግሩ እንጂ ማዕከላዊ የሚባለው የድንጋይ ንብርብር አይደለም። አዝናለሁ፣ እዛ ለተሰቃዩ ሰዎች ያ ቦታ ቢጠፋ ቢሰረዝ ደስ ይለኛል። ግን ወደ ፖለቲካችን አምጥተን ስናየው ግን በቀላሉ ስሜታችንን ኮርኩሮ ትልቁን አጀንዳ እንድንረሳው። ትልቁ አጀንዳ ላለፉት ሶስት አራት አመታት በተለይ በሺህ የሚቆጠሩ ሰዎች የታሰሩለት ቁጥራቸውን የማናቃቸው ህጻናት ሳይቀሩ ወጣት ልጆች ሳይቀሩ የሞቱለት የፖለቲካ ለውጥ ጥያቄ ነው እና ከሱ ሊያዘናጋን የሚችል በጣም በጣም ተንኮለኛ ምርጫ ነው። ማዕከላዊ አሁን ጸዳለም እንደተናገረችው ነው። ሰውን ስሜት ውስጥ የሚከት ነገር ነው። ብዙ ቤተሰቦች ብዙ ግለሰቦች ከማዕከላዊ ጋር የተያያዘ ቁስል አላቸው እና ሰውን ስሜታዊ ያደርጋል። ግን ከዚህ ከስሜት አውጥተን ስናየው ግን በኢትዮጵያ ፖለቲካ ላይ አሁን በተጨባጭ ባለው ፖለቲካ ላይ ምንም ለውጥ አያመጣም። ዝዋይ ላይ፣ ሸዋሮቢት ላይ በኦሮሚያ ክልል ባሉ እስር ቤቶች በአማራ ክልል በትግራይ ክልል የትኛውም ክልል ያሉ እስር ቤቶች ሰው ይገረፋል፣ ይገደላል፣ ይሰቃያል። እና አንድ ማዕከላዊን ማጥፋት አንድ ማዕከላዊን መዝጋት ብዙ ትርጉም ያለው ነገር አይደለም። ከዛ ይልቅ የፖሊስ ኃይላችን የፌዴራሉም በክልልም ያሉት ምርመራ የሚያካሄዱበት መንገድ እንዲመረመር ተስማምተናል፣ ሪቫይዝ እንዲደረግ ተስማምተናል ቢሉ ለእኔ የበለጠ ተስፋ ሰጪ ይሆን ነበር። በዚህ መልክ ነው የተመለከትኩት። ሁለታችሁንም ሰጣችሁን ማብራሪያ በጣም እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አስራ ስድስት ደቂቃ ይቀረናል ከአየር ላይ ኖርድ ወደ አንድ ልዩ የመጨረሻ ዝግጅት አለን። በየዕለቱ ዘገባ በአቀርብና የልዩ ዝግጅቶች ዘጋቢያችን ቢሆንም ዛሬ የዛሬዋ ቀን አትለፈኝ ያለ ይመስላል። የአዲስ አበባው ልዩ ዘጋቢ ንጉሴ አክሊሉ ይህን እንኮልናል። ቀደም ሲል በፕሮግራማችሁ መግቢያ ላይ የዛሬ ሐሙስ ታህሳስ ሀያ ስድስት ቀን ስትሉ ስሰማ ቀኑና ወሩ አንድ ቁም ነገር አስታወሰኝና ይችን ወቅታዊ ማስታወሻ አዘጋጅቼ ላኩ። መጻው የተሰኘው የአበባና የፍሬ ወቅት የነፋስ ባህሪይም የሚሰለጥንበት ነው። ትናንት አብቅቶ ዛሬ ታህሳስ 26 ሀጋይ በጋ ተተካ። ንዳድ፣ ድርቅ፣ ቃጠሎ፣ ፀሐይ፣ ሰደድ እሳት የሚበዛበት የእሳት ባህሪ የሚሰለጥንበት፣ አዝሪት ዕፅዋት የሚጠወልጉበት ግዕዝ ሀጋይ ሀገዬ አቃጠለ አነደደ ይለዋል። እስከ መጋቢት 25 ለ91 ቀናት ይቆያል። ለመሆኑ ገበሬው መሬቱን፣ አፈሩን የሚያጋየው የሚያቃጥለው ለምንድን ነው? ማቃጠል ማለት በእሳት የምናቃጥለው አንዱ ማከም ነው። አንድ በሽታ መከላከል ነው። በአንድ ወቅት የተለያየ ተባይ እንደ እፉኝት እንደ መርዘኛ እባብ፣ ሌሎች ጎጂ የሆኑ መሽገድን የመሳሰሉ ከብትን የሚያጠቁ ነገሮች በእሳት ነው የሚጠፉት። አንድ ይህንን ቦታ ለሚፈለገው መርባት ያለበት መኖር ያለበት መብቀል ያለበት መልማት ያለበትን ነገር እንዲያኖር ሲፈለግ በተፈጥሮ ራሱ ይህንን ገልብጠነው ነው የማከም ስራ የምናደርገው። መሬቱን ው በተለይ አሁን እንግዲህ ይሄ ከበሽታ ጋር የተያያዘ ነው የሚሆነው። ይሄኛው አሁን ጋይ የሚባለው ቦታ የት ቦታ ላይ ነው ይሄ ቃጠሎ የሚካሄደው? ለምንድን ነው ቃጠሎ የሚካሄደው ብለን ብናይ ብዙ ቦታ ላይ ውሃ የሚተኛባቸው አካባቢዎች ውሃው ከመጠን በላይ በስቶ የሚበቅሉትንና የሚያድጉትን የንጥረ ነገሮችንም ዝውውር ስለሚያውክ እድገቱንም ስለሚያቀጭጭ ዋና ውሃ መተኛት የለበትም። ውሃ መተኛት ያለበትና እንደ ኩሬ መቋጠር ያለበት ለእኛ ለእንስሳቶቹ ለምንጠጣው ነው። ይሄ ቋጠሮ ክምችት በኩሬ መልክ በከርሰ ምድር ውስጥ በመከማቸት በምንጭ መልክ በመውጣት ይሄ ውሃ ይከማቻል። መሬት ላይ በስፋት የሚተኛው እና ሳር የሚበቅልበት ቦታ ላይ እንትን የሚለው ቦታውን ለሚያርሰውና እህል ለሚያበቅለው ሰው ተኝቶበት ሰብሉን ስለሚያቀጭጨው ይህን ሁኔታም ለመከላከል የሚደረግ ነገር ነው። አንደኛ አፈሩ በጣም የላመ ከሆነ ውሃ ከተኛበት ውሃውን ያነሳል። ልክ አሁን ዱቄቱን ከመሸርከት በጣም ደቀቅ ስናደርገው ውሃ እንደሚያነሳ ውሃ ብዙ ካነሳ ማለት እንስሳና እጽዋት የተለያየ ባህሪ ነው ያለን። እጽዋቶች አይሄዱም፣ አንድ ቦታ ይቆማሉ። እኛ ተንቀሳቃሽንን። ሁለታችንም ውሃ እንጠጣለን። ነገር ግን የአጠጣጣችን ሁኔታ ይለያል። እኛ የምንጠጣው የተከማቸው ውሃ በውሃ መልክ ያለ በመሬት ስበት የተገዛና ና መሬት ላይ የሚተኛን ውሃ ነው። እጽዋቶቹ ግን ይህንን መጠጣት አይችሉም፣ ይታፈናሉ። የሚስቡት ግን ልክ በሶ አበስብሰን በሚኖረው የእርጥበት መጠን ያለውን ነገር ነው እና ግራቪቲ ወተር ካፒለሪ ወተር እና ሃይግሮስኮፒክ ወተር በማለት በሶስት ይከፈላል ውሃ እና ይሄ አሁን ልክ እጃችንን ታጥበን በእርጥበት ደረጃ ያለውን እርጥበት ብቻ መሳብ ነው የሚችሉት አቅማቸው የመሳብ አቅሙ በዚህ ላይ የተወሰነ ነው እነ ጥቃቅን ስሮች በሚሊዮን የሚቆጠሩት ስሮች ስለዚህ ይህንን ሁኔታ ለመፍጠር ተከማችቶ የሚተኛውን ውሃ ማጥፈፍና እንዲሰርግ አድርጎ በሚኖረው መጠን እንዲኖር ለማድረግ ስለሚፈለግ አፈሩን ሰብስበው ሲያቃጥሉት ወደ ሸክላነት ከደቃቅነት ወደ ተለቅ ወዳለው ሲቀየር ያ የምንጨምረው ውሃ ልክ የተሸረከተ ዱቄት ውስጥ ስንጨምር እና በወንፊት ብናጠፋው ወደ ታች እንደሚወርደው አይነት ስለሚወርድ በእርጥበት ደረጃ ያለውን ብቻ እንዲኖር ለማድረግና የሚዘሩት እህል ለመብቀል እንዲችል ስሩ መሳብ እንዲችል ውሃ እንዳይጠማው ለማድረግ ውሃ ተኝቶበት ያቀጭ ጨዋል። ውሃ ሲበዛበት ምክንያቱም ለሱ የውሃ መብዛት ማለት ሀይቅ ላይ ሆኖ ጨው የበዛበትን ውሃ መርከበኞች ወይም ባህር ላይ ያሉ ሰዎች እንደማይጠጡ ውሃ ቢኖር መጠጣት አይችሉም። እጽዋት ደግሞ ውሃ ራሱ ንጹህም ውሃ ቢሆን መጠጣት አይችሉም ከበዛ ስለዚህ ሩዝ ካልሆነ በስተቀረ ወይም እነኚህ እንደ እምቦጭ አይነት አረም ውሃ ላይ የሚበቅሉ አኳቲክ የምንላቸው ውሃ የሚፈልጉ አይነት እጽዋቶች ካልሆኑ በስተቀረ ይሄ በመሬት ላይ ያለው እጽዋት በዚህ ምክንያት ስለሚቸገር ይሄንን ለማጥፈፍ የሚያደርጉት ነው። እግረ መንገዱን አንዳንድ ተባይንም ምንንም የመግደል ነገር ይኖራል። አመሰግናለሁ። አድማጮች ገለጻውን ያደረገልን አቶ ደቻሳ ጅሩ ነው። አቶ ደቻሳ በግብርና ሙያ በተለያየ መስክ ልዩ ልዩ ጥናቶችንና ምርምሮችን ያካሄደና በማካሄድም ላይ የሚገኝ ነው። ወደፊት በሰፊው የምናጫውተው ይሆናል። አቶ ደቻሳ ጅሩን እንዳገኝ ለዚህ ለዛሬው ፕሮግራሜ የረዱኝ የለንደኑ ዶክተር ዘውገ ተክለ ሃይማኖትን እና አቶ ሚሊዮን በቀለን አመሰግናለሁ። በነገራችን ላይ እንግዲህ አሁን ሃጋይ ተነስቷል፣ ንዳር ተነስቷል፣ በተለይም ደግሞ በዋናነት ፀሐይ ተነስቷል እና አንድ ብርቅዬ ድምፃዊ አስታውሼ ልሰናበት። በኃይለኛ ፀሐይ በረሃ ላይ ቆሜ እትቱ በረደኝ ፍቅር ተሸክሜ የዚህ ባለ ታሪክ ምን ይልቅ thank you ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል የዛሬው ርዕሰ አንቀጽ አሜሪካዊ አስተሳሰቦችና የተቋማትን ምንነት እንዲሁም ማንነት ያንጸባርቃል። የዩናይት ስቴትስ ህገ መንግስት አንቀጽ ሶስት የመንግስቱን የፍትህ ዘርፍ ያቀፈውን የፌዴራል ፍርድ ቤቶች ስርዓት አመሰራረት ይደነግጋል። የዩናይት ስቴትስ መንግስት የፍትህ ዘርፍ የአገሪቱን ጠቅላይ አቃቤ ህግና በዩናይት ስቴትስ ምክር ቤት አማካኝነት የተቋቋሙትን የፌዴራሉን የበታች ፍርድ ቤቶች ያካትታል ሲል የዕለቱ ርዕሰ አንቀጽ የፍትህ ስርዓቱን በሚያስረዳበት መግቢያ ይንደረደራል። ርዕሰ አንቀጹ በመቀጠልም የዩናይት ስቴትስ ጠቅላይ ፍርድ ቤት በተለምዶ የመጨረሻው ይግባኝ ሰሚ ፍርድ ቤት ብቻ ተደርጎ ቢታሰብም የህገ መንግስቱ አንቀጽ ሶስት ግን በአንጻሩ ለመጀመሪያ ጊዜ በሚታዩ የክስ መዝገቦች ላይም ፍርድ የመስጠት ስልጣን እንደሚሰጠው ይተነትናል። ህገ መንግስታዊ አንቀጹ በተጨማሪም በፌዴራል ወንጀልነት የሚታዩ ጉዳዮችን እንዲወስንና የፌዴራል ህጎችን ደንቦችና ስምምነቶችን በተላለፉ ድርጊቶች ላይም ውሳኔ የመስጠት ስልጣን ይሰጠዋል። አንድ ተከሳሽ በየትኛውም በተከሰሰበት ወንጀል በዩናይት ስቴትስ የዳኝነት ስርዓት በአውጫጭኝ መልክ ከህዝቡ ከተመረጡ ዳኞች በሚካሄደው የፍርድ ሂደት የመዳኘት መብትንም ያስጠብቃል። በአገር ክህደት ወንጀል የሚያስፈርጅ ጥፋትን ምንነትም ይደነግጋል። የዩናይት ስቴትስ ህገ መንግስት አንቀጽ ሶስት የመጀመሪያ ክፍል የፍትህ ስርዓቱን ግዙፍ ኃይል አቅም የህግ ድንጋጌዎችን ለመተርጎምና በየትኛውም የተወሰነ የክስ ጉዳይ ላይ ተፈጻሚ የማድረግ ስልጣን ከተሰጣቸው የፌዴራሉ ችሎቶች ላይ ያደርገዋል። የፌዴራሉ ችሎቶች የወንጀል መቀጮ ለመጣል የእስር ብያኔ ለመስጠት እናም እንዲሁም ግጭቶችን ለመፍታት የሚያስችሉ እርምጃዎች ወደፊት የማዘዝ ስልጣን ጭምር ተሰጥቶታል። እንደ ርዕስ አንቀጹ ማብራሪያም የህጋዊ ውሳኔዎችን ተፈጻሚነት ለማረጋገጥ የዩናይት ስቴትስ ሕገ መንግሥት የችሎቶችን ስልጣን ከመዳፈር የሚያስቆጥሩ ድርጊቶችን ለመከላከል ለፍርድ ቤቶቹ የተለየ ጥበቃ ያድርጋል። በሌላ አነጋገርም የችሎቶችን ስልጣን የተጋፋ ወይም የተዳፈረ ለችሎቱ አክብሮት የጎደለው አቀራረብ ያንጸባረቀ አሊያም የፍርድ ቤቱን ስራና ውሎ ያስተጓጎለ ማንም ወዲያውኑ መቃጮ መቀጮ ሊጣልበት ይችላል። የሕገ መንግሥቱ አንቀጽ ሦስት ምዕራፍ ሁለት ንዑስ አንቀጽ ሁለት የዩናይት ስቴትስ ጠቅላይ ፍርድ ቤት አምባሳደሮችን ቆንሲሎችንና ሚኒስትሮችን የሚመለከቱ ጉዳዮች ላይ ቀዳሚ ወይም ዋናው የፍርድ ሰጪ አካል መሆኑንም ይዘረዝራል። የሕገ መንግሥቱ ንዑስ አንቀጽ ሶስት በዩናይትድ ስቴትስ ሕግ የሚታዩ ማናቸውም ጉዳዮች፣ ዩናይትድ ስቴትስ የፈረመቻቸውን ስምምነቶች፣ ዓለም አቀፍ የማሪታይም ሕጎች አሊያም የተለያዩ ግዛቶችን የመሬት ይዞታ የሚመለከቱ ጉዳዮች ወይም ጉዳያቸው የሚታዩ ወገኖች በተለያዩ ግዛቶች የሚኖሩ ከሆነ አንዳቸው የሌላ አገር ዜጋ ወይም ነዋሪ በሚሆኑበት ጊዜ የፌዴራሉ ፍርድ ቤቶች ጉዳዮቹን እንዲያይ የሚያስችል ስልጣን ይሰጣቸዋል። ከሁሉ በላይ የፌዴራል ፍርድ ቤቶች ልዩ ሥራ ግን፣ ይላል ርዕሰ አንቀጹ፣ የፌዴራል ፍርድ ቤቶች ልዩ ሥራ በፕሬዚዳንቱ አሊያም በዩናይትድ ስቴትስ ምክር ቤቶች ይህ ሕገ መንግሥታዊ አሰራር እንዳይሰፍን ወይም የሥልጣን መተላለፍ እንዳይፈጸም መቆጣጠር ይሆናል። የፍርድ ቤቶች ተገቢና ልዩ ተግባር የሕጉን ድንጋጌዎች መተርጎም ነው። ሕገ መንግሥት በመሰረቱ በዳኞች የተለየ ስፍራ ሊሰጠው የሚገባ የህጎች ሁሉ መሰረት ነውና ሲሉ ከዩናይት ስቴትሱ ሕገ መንግሥት አርቃቂዎች አንዱ የሆኑት አሌክሳንደር ሃሚልተን የተናገሩትን ዋቢ በማድረግ በዩናይት ስቴትስ ሕገ መንግሥት አንቀጽ ሶስት ላይ ያተኮረው የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ከመሰናባታችን በፊት አጠራጠር ያሉ ዜና እናሰማለን። የቀድሞ የፖለቲካ ዘመቻ ቀያሽና አስተባባሪ ስቲቭ ባያነን በአንድ አዲስ መጽሐፍ የተካተተውን አስተያየታቸውን ተንተርሶ ዋይት ሃውስ የበረታ ትችት ካቀረበባቸው በኋላ በሰጡት ሌላ አስተያየት በትራምፕና በያዙት አጀንዳቸው መካከል የሚገባ አይኖርም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ሐሙስ ባስተላለፉት መልእክት በሰሜንና ደቡብ ኮሪያ መካከል ሊጀመር ያለውን ድርድር ያነሳሳሁት እኔ ነኝ ሲሉ ትዊተር አድርገዋል። ውለታው ለአስተዳደሬ ጠንካራና ጽኑ አመራር ሊሰጥ ይገባል ሲሉም ተኩራርተዋል። ኢራን ውስጥ ፀረ መንግስት ኃይሎችና የመንግስቱ ደጋፊዎች የውጭ ጣልቃ ገብነትን በጋራ አወገዙ። በዚህም የዩናይትድ ስቴትስ ጣልቃ ገብነት ቤንዚን ላይ እሳት መጫር ነው ብለዋል። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ልዩ ስጋት አለብኝ የሚለውን የሚላቸው ማንማርን፣ ቻይናን፣ ኢራንን፣ ሰሜን ኮሪያን ጨምሮ በአስር አገሮች እንዲሁም ከአፍሪካ ኤርትራና ሱዳንን ጨምሮ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19 እና በ22 ሜትር ባንዶች በየቀኑ ከሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲስ አበበ በዚሁ የተሰናበትን። አሁን የትግርኛ ስርጭት ይቀጥላል። ተናደሩ